በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናዥ ዛሬ ህዳር 25 2011 በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተወያዩ። ሁለቱ መሪዎች በአገሮቻቸው የጋራና የአፍሪካ ቀንድ ጉዳዮች ዙሪያ መምከራቸውን ጠቅሶ ዘጋቢያችን ብርሃነ በረኸ ዜናውን አድርሶናል። ዛሬ ረፋት በደንደን የእንግዳ መቀፊያ አዳራሽ ፕሬዚደንት ኢሳያስ አፈወርቂና ሚስተር ቲቦር ናዢ ባደረጉት ውይይት ፕሬዚደንት ኢሳያስ አፈወርቂ ሃገራቸው ከዩናይትድ ስቴትስ ጋር በተለያዩ ጉዳዮች ላይ ግንኙነታቸውን ለማጠናከር እና ለማሻሻል ፍላጎት እንዳላቸውና ዝግጁም እንደሆኑ አረጋግጠዋል። ሚስተር ቲቦር ናዢ በበኩላቸው አገራቸው ከኤርትራ ጋር ያላትን ግንኙነት ለማሻሻልና ለማጠናከር ዝግጁ እንደሆነች አረጋግጠዋል። ሚስተር ቲቦር ናጅና ፕሬዚደንት ኢሳያስ አፈወርቂ በተጨማሪ የኢትዮጵያና የኤርትራን የሰላም ስምምነት በይበልጥ ለማጠናከር በጋራ ለመስራትም ተስማምተዋል። ሚስተር ቲቦር ናዥ በተጨማሪ ከኤርትራ የውጭ ጉዳይ ሚኒስተር አቶ ዑስማን ሳሌህ ጋር በተመሳሳይ ጉዳይ ላይ ተነጋግረዋል። ሚስተር ቲቦር ናዢ ከህዝባዊ ግንባር ዲሞክራሲን ፍትህን የኢኮኖሚ ጉዳይ ኃላፊ አቶ ሀጎስ ገብረ ህይወት፣ ከኤርትራ የዜና ሚኒስቴር አቶ የማነ ገብረ አብና የኤርትራ የከፍተኛ ትምህርት ተቋማት ኃላፊ ዶክተር ሀይለ ምህፁን ጋር ተገናኝተው ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር የአፍሪቃ ክፍል ረዳት ሚኒስተር ሚስተር ቲቦር ናዢ በኢትዮጵያ ያደረጉትን ይፋዊ ጉብኝት ጨርሰው ተመሳሳይ ጉብኝት ለማድረግ ትላንት ህዳር 24 ነው አስመራ የገቡ ገቡት ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።